ይልማ ሰሞኑን እንደተከታተል ነው የቱርክና የጀርመን ውዝግብ ጠንከር ብሏል። በተለይ የቱርክ መንግስት አንድ ጀርመናዊ ቱርካዊ ጋዜጠኛን ካሰረ ወዲህ ከበርሊን የሚሰሙ ተቃውሞ እና ትችቶች፣ ከአንካራም እንዲሁ የሚሰማው አጸፋ ተጠናክሯል። ምን ይሆን እንዲያው መሰረታዊ ምክንያት? መቼም እነዚህ ሁለቱ ሀገሮች እንደምናውቀው ጎረቤት ሀገሮች አይደሉም። እነዚህ ሁለቱ ሀገሮች ግን ከብዙ ጊዜ ጀምሮ ደግሞ ግንኙነት ያላቸው ናቸው። እዚህ ጀርመን ሀገር የሚኖሩ የቱርክ ተወላጆች በድምጽ መስጠት በኩል ወደ ሀገራቸው የሚልኩት ገንዘብ ትልቅ ሚና ያለው ነው። ቱርክ እንደምናውቀው የሶሪያ ስደተኞች፣ የአረብ ሀገሮች ስደተኞች፣ የአፍሪካንም ጨምሮ ያለውን ግድብ አድርጋ ነገሮቹን አስተካክላ እንድትይዝላቸው ብዙ ነገር ያደረጉ ናቸው። ግን ነገሮቹ ደግሞ ከዛ አልፎ ሄደው ቅድም እንዳነሳኸው አንድ የቱርክ ጀርመን ዜግነት ያለው ዴኒስ ዩዤል የሚባለው ወጣት ጋዜጠኛ እሱን ይዘው አስራ አምስት ቀን በላይ ከዛ ደግሞ አሁን አልፎ እስር ቤት ነው የወረወሩት። ይሄኛው ነገሩ እንዲወዛገብ የሚያደረጉት ነው። ዛሬ እንደተሰማው የፍርድ ሚኒስትሩ እዚህ ጀርመን ሀገር መጥተው ንግግር ያደርጋሉ ተብሎ ይጠበቅ ነበረ። ልዩነትም ክርክርም እየተሰማ ነው። አንዳንዶቹ ቱርኮች የእኛን ሰው ጋዜጠኛውን በተመለከተ እያሰሩ ከዛም በላይ ደግሞ የቱርክም ጋዜጠኞች አሉ ወደ አንድ መቶ ሀምሳ የሚ ሆኑ ወደ አንድ መቶ ሺህ የሚሆኑ ሰዎች ከስራ ተባረዋል። ከመንግስት ግል በጣም ሙከራ በኋላ የተደረገው የቱርክ መንግስት ይህን ሁሉ እያደረገ እዚህ መጥቶ ደግሞ የሚያደርገው ቅስቀሳ እና የፕሮፓጋንዳ ሜዳ ማድረጉ ተገቢ አይደለም የሚሉ ነው። የጀርመን መንግስት ማንም ሰው ሀሳቡም መግለጽ አለበት፣ ነጻ ፍርድ ቤት ነው ያለው፣ ነጻ ጋዜጠኞች እንዲስፋፉ ነው፣ መሰብሰብም ይቻላል የሚለውን ነገር በቃል አቀባው በኩል አንስቶ ነበር ግን ዛሬ የጀርመን ፍርድ ቤት በ መኪና ማቆሚያ ጥበት በጸጥታ ምክንያት ይህን ንግግር እንዳደርጉ አድርጓል። ስለዚህ የቱርክ መንግስት ጋዜጠኞችን አሰረ ወይም የመናገር ነጻነትን ከለከለ ብለው ጀርመኖች ሲተቹ እነሱም የመናገር ነጻነትን እዚህ እየከለከሉ ነው ማለት ነው። ማንም ሰው ሀሳቡን የመግለጽ ጉዳይ ይፈቀዳል የሚለውን ቃል አቀባዩ ተናግሯል። ነገር ግን የጀርመን ደግሞ ነጻ የሆነው ፍርድ ቤት የቱርኩ የፍርድ ሚኒስትር ንግግር ያደርጉበታል የተባለው ቦታ ንግግር አያደርጉም የሚለውን ነገር ውሳኔ ሰጥቶበታል። እንደምናውቀው ያለፈው ሳምንት ጠቅላይ ሚኒስትሩ እዚሁ ነበሩ፣ የቱርኩ የሀገራቸውን ሰዎች ሰብስበው ቱርክ ውስጥ የሚደረገውን የህገ መንግስት መሻሻል ማለት የፕሬዚዲያል አስተዳደርን ጉዳይ እዚህ ለማስረዳት መጥተው ያደረጉትን ነገር ፈቅደውላቸው ነበረ። ነገር ግን ግዲ አሁን ያለው ምንድን ነው? በፍርድ ቤት ደረጃ መከልከል አካባቢው ይችላል። በመንግስት ደረጃ ግን የጀርመን መንግስት ማንም ሰው መናገር ይችላል የሚለውን ነገር የሚከለክለው አይደለም። ብዙ አያስኬደንም እንጂ አሁን ጋዜጠኛውም የታሰረው በፍርድ ቤት ትዕዛዝ ነው ብለው ነው ቱርኮች የሚከራከሩት። ዞሮ ዞሮ የቱርክ ፍርድ ቤትም ወሰነ የጀርመን ፍርድ ቤት የመናገር ነፃነት ጀርመንም ቱርክ ውስጥ ተጎድቷል ብንለው ነው የሚያስኬደው። እንዲያው ወዴት ያመራ ይሆን የዚህ የሁለቱ መንግስታት መወዛገብ? የሁለቱ ፖለቲከኞችን በለው መወዛገብ። ምክንያቱም ሁለቱም ይፈላለጋሉ እንደ ጠቃቀስከው ቱርክ ከፍተኛ የሆነ የኢኮኖሚ ምንጭም ነው የመራ ሕዝብም መኖሪያ ነው ጀርመን። ለጀርመን ደግሞ የቱርክ እዛ ስልታዊ አቀማመጥ ብዙ ነገር ነው የሚጠቅማት። ስደተኞች ይቆጣጠሩላቸዋል ቱርኮች፣ አልፎ ተርፎም የኔቶ አባል ነች። ከዚህ በላይ ብዙ የሚያገናኛቸው ነገሮች አሉ። ነገር ግን በአጠቃላይ እኔ ስመለከተው አሁን የጀመርነው ክፍለ ዘመን ነገሮችን በትክክልና በስነ ስርዓቱ መመልከት ያለበት የፖለቲካ መሪዎችም ሆኑ የሀገር መሪዎችም የፖለቲካ ክፍሉም ነገሮችን በስነ ስርዓቱ አሁን ተመልክቶ አዲስ አይነት አመለካከት የግድ ካላደረገ ሁልጊዜ የውዝግብና የኔትርክ ያለመግባባት ነገር ስለሚፈጠር ይህን ነገር የግድ መመልከት የሚገባቸው ሁኔታ ውስጥ የገቡበት ይመስለኛል። በጣም አመሰግናለሁ ይልማ ሀይለ ሚካኤል። ሰዓት የለንም፣ በዚሁ እናቁመው።